እንግዲህ ከሳውዲ ግንኙነቷን ካቋረጠች በኋላ ሱዳንና ባህሬን ተከትለው ግንኙነታቸውን ሙሉ በሙሉ አቋርጠዋል። የተባበሩት አረብ ኤሚሬትም ግንኙነቷን በአምባሳደር ይመራ የነበረውን ግንኙነቷን ዝቅ አድርገ ማድረጓን አስታውቃለች። ኩዌትም አምባሳደሩን የኢራንን አምባሳደር ጠርታ የሁኔታውን አሳሳቢ ገልጻላቸዋለች። ከዚህ በተረፈ ቱርክ፣ ፓኪስታን፣ ማሌዥያ፣ እና ኩዌት ግብፅን ጨምሮ የኢራን እርምጃ ያወገዙበት ሁኔታ ተስተውሏል። እንግዲህ በዚህ በግንኙነታቸው ዙሪያ ያለው ይህን ይመስላል። በተለይ ሳውዲ አረቢያ አርባ ሰባቱን ሰዎች በሞት ከቀጣች በኋላ የሺያው መሪ ሼክ ኒምር አልኒምር መገደል ኢራንም ሆነ ሌላ አካባቢ ከፍተኛ ብጥብጥ እንዲከሰት አድርጓል። ኢራን ውስጥም ቴህራን ውስጥ ሰልፈኞች ባደረሱት ጥቃት ነው እንግዲህ እየተካረረ የመጣው ነገሩ። አንዳንድ ዘገባዎች እንደሚያሳዩት ከሆነ ይህ ሁኔታ በፖለቲካ እምነትና የማህበረሰብና የኢኮኖሚ ግንኙነት ላይ ከፍተኛ ችግር ሊፈጥር ይችላል። ለአካባቢው ሀገራት የሚባል ነገር አለ። ምንድን ነው የሚፈጥረው ችግር? እንግዲህ የሁለቱ ሀገራት ከዚህም በፊት በጣም ለረዥም ዓመታት ከመቆራቆስ ወደኋል ያሉበት ሁኔታ የለም። ያም ቢሆን ግን የኢራን ያሁኑ እርምጃ በተለይም ደግሞ በቴህራንና በመሻሀድ የኤምባሲዎችን ማቃጠሏ የአስራ ዘጠኝ ስልሳ አንድ የቬናን ኮንቬንሽን የቬናን ስምምነት ያላከበረና የዓለም አቀፍ ሕግጋት የጣሰ እንዲያውም የአንድ ኤምባሲ መጠቃት የአንድ ሀገር መጠቃት ነው የሚለውን ያገናዘበ ስለሆነ ብዙዎቹን አስቆጥቷልኝ። እንዲያውም በአካባቢ ያሉ ሀገራት ለምሳሌ በኢራቅ ያለውን ሰላም የሚያደፈርስ ይመስላል። በሶሪያ ያለውን ድርድር፣ በየመንን ያለውን ድርድር ሁሉ የሚገታው ይመስላልኝ። ይህ ሁሉ ከሆነ በኋላ በጣም የሚያስገርመው ምንድን ነው? በተለይም ትናንትና ፕሬዚዳንት ሀሰን ሮሃኒ የኢራን ፕሬዚዳንት ሳኡዲ ሃይማኖት መሪውን ከገደለችበትን የገደለችበትን ወንጀል ለመሸፋፈን ዲፕሎማሲያዊ ማቋረጧና ዲፕሎማሲያዊ ግርግር መፍጠሯን ተገቢ አይደለም በማለት የሰነዘሩት አስተያየት እንደ ጉዳዩን ሁሉ ወደ እያከረረ ሄደ ይመስላል። ኢራን ውስጥ ቴህራን ውስጥ ኤምባሲውን እስከ ማቃጠል ተደርሷል። ሌሎች አካባቢስ የተፈጠረ ችግር አለ። እንግዲህ ትናንትና ከሳውዲ ብንጀምር፣ ትናንት በምስራቃዊ የሀገሪቱ ክፍል ለምሳሌ ቀጢፍ በሚባል የምስራቃዊ ክፍል ይህ እንግዲህ ቀጢፍ የሚባለው አካባቢ ብዙሃን ሺዓ የሚገኙበት አካባቢ ነው። በዚያ አካባቢ አንድ ታጣቂ በአውቶቡስ ላይ ጥቃት ማድረሱ እና ሁኔታው በቁጥጥር ስር ማዋሉን የሳውዲ መገናኛ ብዙሃን ገልጸዋል። በኢራቅ የመጀመሪያው ቀን ግርግሩ እንደተፈጠረ አንድ መስጊድ ተቃጥሎ የዚያው የመስጊዱ ሟዝን ወይም ደግሞ የጸሎት ጠሪ የሆኑ ሰው ሞተዋልኝ። ረብሻም አለ። ሰላማዊ ሰልፎች በተለያየ በዚህ በባህሬንም ይታያሉ። አጠቃላይ ሁኔታዎቹን በዓለም አቀፍ ማህበረሰብ ማቀዝቀዝ ካልቻለ ግንኙነቶቹ እየከረሩ በርካታ ተጨማሪ ሀገራት የሳውዲና የመሰል ሀገራትን አቋም እያያዙ የሚከር ይመስላል። በነገራችን ላይ የአረብ ሊግና የባህረ ሰላጤ ሀገራት በዚህ ጉዳይ ላይ ለመምከር በሚቀጥሉት ቀናት ሳኡዲ ተሰብስቦ ለመምከር ቀጠሮ የያዙበት መረጃ እየተላለፈ ነው ያለው። ትንሽ ከረር እያለ ሄደ ይመስላል። ወደ የት የሚያመራ ይመስላል? የአረብ ሊግስ ምን የሚወስን ይመስላል? እንግዲህ ምንድን ነው ዋናው ነገር እንግዲህ በአጠቃላይ ቁጣን ያስነሳው ነገር መሰረታዊ ነገር ምንድን ነው? በቴህራንና በመሻሃድ በሳኡዲ ኤምባሲ ላይ የተደረገው ጥቃት ነው። ምክንያቱም የቴህራን መንግስት በሚቆጣጠረው ሀገር ላይ የአንድ ዲፕሎማቲክ መስሪያ ቤት መቃጠልና ያን ያህል ግርግር መፈጠሩ በጣም በጣም ብዙ ሀገራትን ዓለም አቀፉ ግዘት ያስከተለ ነው የሆነው። ተመሳሳይ እርምጃዎች በተለያዩ አረብ ሀገራት ላይ ይወሰዳል የሚል ስጋት ስላለ እንግዲህ ይህን አጋጣሚ ተጠቅመው የአረብ ሀገራትም ኢራንን ለማውገዝ ጥሩ እድል ያገኝ ይመስላል እና ጉዳዩ አሁንም የስምምነት እንዲያደርጉ አሜሪካም የተባበሩት መንግስታት ድርጅትም እንዲሁም የተለያዩ አረብ ሀገራት አንዳንድ አረብ ሀገራት በሰላማዊ መንገድ በድርድር እንዲፈታ እየጠየቁ ነው። ያም ቢሆን ግን ጉዳዩ ወደ ጦርነት ማማዘዝ ይሄዳል የሚል እምነት አይ ሲሰነዘር አልሰማሁም፣ አይመስለኝም። ነቢዩ ሲራክ፣ የኢራንና የሳውዲ አረቢያ የዲፕሎማሲ ፍጭትና ግጭትን ተከትሎ ሌሎች ሀገራትንም ያካተተውን ውዝግብ በተመለከተ ለሰጠህን ማብራሪያ በዶች ቬሌስም ከልብ አመሰግናለሁ። ነቢዩ አመሰጋለም አንቶር